the voice of America። ምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ከሁለት ወራት በላይ ተቋርጦ የነበረው የስልክና የኢንተርኔት አገልግሎት ከትናንትና ጀምሮ መከፈቱን ነዋሪዎች ገለጹ። የኢትዮ ቴሌኮም ምዕራብ ቀጠና ዲሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ከትናንት ጀምሮ መጀመሩን አረጋግጠዋል። የኦሮሚያ ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ገዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የሕግ የበላይነትን ለማረጋገጥ በወሰደው እርምጃ አንዳንድ ስፍራዎችና መሰረተ ልማቶች ላይ ጉዳት ደርሶ ስለነበረ ነው ብለዋል። ናኮር መልካ ተጨማሪ ይዟል። የቡራዩ ከተማ ነዋሪ መሆኑን የተናገረው ወጣት ኩሳ ዲንቃ ከሁለት ወራት በላይ በቄሌ ወለጋ የሚኖሩ ቤተሰቦቹን ለማነጋገር ተቸግሮ እንደነበር ገልጾ አገልግሎቱ በመከፈቱ ከቤተሰቦቹ ጋር በስልክ መነጋገሩን ተናግረዋል። አሁን ትናንትና ጃንዋሪ አስራአስራት አካባቢ ኔትወርክ ከመጣ ተለኳል ምናምን ሲሉኝ በጣም ደስ ብሎኝ ቤተሰቦች ጋር ተነጋግረን ተወያይተን በጣም የፋሚሊ ነገር እያሳሰብኝ ነበር። በይወታ የ የሚለው ነገር በጣም እያሳሰብኝ ስለነበር አሁን ወደፊትም ባይቋረጥ ደስ ይለኛል። ሌላው የምዕራብ ወለጋ የመንዲ ከተማ ነዋሪ አቶ ሽፈራ ጉርሜሳ ተቋርጦ የነበረው የስልክ አገልግሎት በህብረተሰቡ ኑሮና የመንግስት ስራ ላይ እንቅፋት ሆኖ ነበር ብለዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ ለሰባ አራት ቀናት በምዕራብ ወለጋና ቄሌም ወለጋ አብዛኛው ስፍራዎች ተቋርጦ የነበረው የቴሌኮም አገልግሎት መጀመሩን አረጋግጠዋል። ሁለቱ ዞን የተቋረጡት አገልግሎቶች ትናንትና ጀምሮ በፊሱ ተመልሷል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ገቢሳ አገልግሎቱ ተቋርጦ የነበረው መንግስት የህግ በላይነትን ለማረጋገጥ በወሰደው እርምጃና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። አገልግሎቱ ከትናንት ጀምሮ እንደተከፈተ የተናገሩት አቶ ጉዛቸው በምዕራብ ኦሮሚያ ሰላም ወርዷል፣ ዘላቂ ሰላምም ለማስፈን ከህብረተሰቡ ጋር እየተመካከርን ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።